ዋና ምሽታችኋል ከአሜሪካ ድምፅ ዋሽንግተን ዲሲ ዕለታዊው የጋቢና ቤ መሰናዶ ጀመረ። የምሽቱ ተረኛ አስተናጋጭ ኤደን ገረመው ከአቀናባሪያችን ንጉሱ ታምሬ እንዲሁም ከመላው የአሜሪካ ድምፅ የስቱዲዮ ባለሙያዎች ጋር በመሆን አብሬያችሁ የምዘልቅ ይሆናል። ከሁሉ አስቀድመን አብራችሁን ስለምታመሹ እያመሰገንን ለዕለቱ የያዝናቸውን ዘገባዎች እናስተዋውቃችሁ። ቀጥሮ ወደ ስራ ማሰማራት ብቻ ሳይሆን አገልግሎትን ለህዝባችን ጥራት ያለው ፍትሐዊነት ያለው አገልግሎትን ለህዝባችን ተደራሽ ማድረግ የሚችል የሰው ኃይል ማሰማራት ነው ትልቁ ትልቁ እቅድ። የኢትዮጵያ የጤና ሚኒስቴር በቀጣዮቹ ሶስት አመታት ውስጥ ወደ ስድስት ሺህ የሚጠጉ የጤና ባለሙያዎችን እንደሚያጥር አስታውቋል። ይህን በተመለከተ ዘገባለን በሌላ በኩል በእጅ የተቆላ ቡናን ለገበያ የምታቀርብ ወጣት እንግዳም ይዘናል። የሰማችኋት ወጣት ቤተልሔም ስዩምን ነው። የሄለን ቡና መስራችና ስራ አስኪያጅ ናት። እሷን እንግዳ አድርገናታል። ስፖርትና ሌሎች ጥንቅሮችንም ይዘናል። አብራችሁን እንድታመሹ በአክብሮት በድጋሚ እየጋበዝን አሁን ሀብታሙ ስዩም ከዓለም ዙሪያ የተሰባሰቡ አጫጭር ዜናዎችን ያሰማችኋል። አመሰግናለሁ ኤደን። ሀገራቸውን ወደ ዲሞክራሲ በሰላማዊ መንገድ ማሸጋገር አለመቻላቸውን በምክንያትነት በመጥቀስ የሱዳኑ ጠቅላይ ሚኒስትር በገዛ ፈቃዳቸው ስልጣናቸው ለቀዋል። አብደላ ሀምዶክ ውሳኔያቸውን ካስታወቁ በኋላ ሀገሪቱ በሌላ የፖለቲካ ውጥረት ውስጥ ወድቃለች። በሀገሪቱ ቴሌቪዥን በተላለፈ ንግግራቸው ሀምዶክ አፍሪካዊቷ ሀገር ወደ አደጋ እንዳትገባ ጸጥታ፣ ሰላምና ፍትህ ለማስፈን ደም መቀባትን ለማስቀረት የተቻላቸውን ሁሉ ማድረጋቸውን ገልጸዋል። አሁን ግን ሌላ ሰው ሀገሪቱን ወደ ሲቪል ዲሞክራሲያዊት ሀገር እንድትሸጋገር የመሪነት ኃላፊነቱን የሚረከ የተረከበበት ወቅት መሆኑንም አስታውቀዋል። ከወር ዘግ ባለው ጊዜ በፊት በወታደራዊ ኃይሉ ከስልጣናቸው ከተወገዱ በኋላ ዳግም ወደ ኃላፊነት መመለሳቸው በተነገረ ማግስት ነው። ወደ ስልጣን የተመለሱት ሀገሪቱን ወደ ታቀደው የ2023 ጎርጎሳውያኑ ዘመን ምርጫ ለማድረስ ከጦሩ ኃይሉ ጋር ከተስማሙ በኋላ ነበረ። አለም አቀፍ እውቅና የተሻራቸው ኬንያዊው የተፈጥሮ ሀብት ተንከባካቢና የሰው ልጅ ጥንታዊ ቅሬቶች አጥኚ ሪቻርድ ሊኪ በ77 ዓመታቸው ከዚህ ዓለም በሞት ተለዩ። ሊኪ የሰው ልጅ ዝግመተለውጥ መነሻው አፍሪካ እንደሆነ የሚያረጋግጡ ግኝቶች አበርክተዋል በቆዳ ካንሰር፣ በኩላሊትና ጉበት በሽታዎች እየተሰቃዩም ቢሆን በስተርጅና ዘመና በርካታ የጥናት ስራዎች ተሳታፊ ሆኗል። የኬንያ ፕሬዚደንት ኡሁሩ ኬንያታ የሪቻርድ ሊኪን ህልፈት ለሀገሪቱ ህዝቦች በቴሌቪዥን ብቅ ብለው አርድተዋል። ሊኪ ይበልጡን ከሚታወቁባቸው መካከል በ1972፣ 75፣ 81ና 84 የጎርጎሳውያኑ ዘመን የመሯቸው ሆሞ ሀቤለስና ሆሞ ኢሬክተስ የተሰኙ ጥንታዊ የሰው ልጅ ቅሪቶች የተገኙባቸው አሰሳዎች ይጠቀሳሉ ሁሉም ወደ ሁለት ሚሊዮን ዓመታት ከሚጠጋ ዓመት በፊት የነበረን የሰው ልጅ ዝግመተ ለውጥ ጠቋሚ ተደርገው ይቆጠራሉ። ልኬ በቅርብ ዓመታት ውስጥ የኬንያ የዱር እንስሳት ጥበቃ አገልግሎት ኬደብሊውኤስ ተቋም አመራር በመሆን ለጥርሳቸው ተብለው የህገ ወጥ አደን ኢላማ የሆኑ ዝሆኖችን ህይወት ለመታደግ ከፍተኛ እንቅስቃሴ አድርገዋል። ዘገባው የፈረንሳይ ዜና አገልግሎት ነው። በእጅጉ ተላላፊ የሆነው የኦሚክሮን ቫይረስ በከፍተኛ ሁኔታ እየተዛመተ ባለባት በዩናይትድ ስቴትስ የሀገሪቱ የመከላከያ መስሪያ ቤት ኃላፊ ሎይድ ኦውስቲን በኮቪድ-19 መያዛቸውን አስታውቋል። የፔንታገን ኃላፊ መካከለኛ የህመም ምልክት እንደታይባቸውና ለቀጣይ አምስት ቀናት ራሳቸውን አግልለው በቤታቸው እንደሚቀመጡ ባስተላለፉት መግለጫ አስታውቋል። ኦውስቲን ክትባትና የማጠናከሪያ ክትባት መውሰዳቸውን፣ ይህም የበሽታው ተጽዕኖ መጠነኛ እንዲሆን እንዳገዛቸው አስታውቋል። ክትባቶች ይሰራሉ። የጦር ሰራዊታችን የህክምና መስፈርትም ሆነው ይቀጥላል ለማጠናከሪያ ክትባት ብቁ የሆኑ ሰዎች ሁሉ ክትባቱን እንዲወስዱ አበረታታለሁ ብለዋል። ሎይድ ኦስቲን ከህመሙ ስሜት ከአንድ ሳምንት ከሚልቅ ጊዜ በፊት ከፕሬዚደንት ጆ ባይደን ጋር መገናኘታቸውን አስታውቀዋል። በዚያው ወቅት ከቫይረሱ ነጻ እንደነበሩም ተናግረዋል። በኃላፊነታቸው እንደሚቆዩና ቁልፍ ስብሰባዎችንና ውይይቶችን እስከተቻለ ድረስ በርቀት መገናኛ ቴክኖሎጂዎች ታግዘው እንደሚሳተፉም አስታውቀዋል። በአሜሪካ የህግ መወሰኛ ምክር ቤት ህንፃ ላይ የኃይል ጥቃት ከተቃጣ አንድ አመቱ በተጠጋበት በአሁኑ ሰዓት አሜሪካውያን የሀገራቸው ዲሞክራሲ ባህል ጤንነት እንደሚያሳስባቸው እየገለጹ ይገኛሉ። እሁድ ዕለት በታተሙት ሁለት የህዝብ አስተያየት ስብስቦች ላይ ስሜታቸውን ከገለጹት መካከል አንድ ሶስተኛው በመንግስት ላይ የኃይል እርምጃ መውሰድ አንዳንድ ጊዜ ፍትሐዊ እንደሆነ አስታውቀዋል። በቀድሞ የሀገሪቱ ፕሬዚደንት ዶናልድ ትራምፕ ደጋፊዎች የተመራው የጥር ስድስቱ የኮንግረሱ ላይ ጥቃት እየጨመረ ያለው የፖለቲካ ነውጥ አስደንጋጭ ማሳያ ነው፣ የአሜሪካ ዲሞክራሲም አደጋ ውስጥ ነው ሲል በሲቢኤስ የዜና አውታር በኩል ከተሰባሰቡት የህዝብ አስተያየቶች መካከል ሁለት ሶስተኛው አመላክተዋል በሌላ በኩል ደግሞ አሜሪካውያን በሀገራቸው የዲሞክራሲያዊ ሁነት የነበራቸው በ2002 የጎርጎሳውያኑ ዘመን ከነበረው ዘጠና በመቶ መጠን ወደ 54 በመቶ አሽቆልቁሏል ሲል የዋሽንግተን ፖስት እና የሜሪላንድ ዩኒቨርሲቲ የጋራ የህዝብ አስተያየት ቅኝ አሳይተዋል ሀብታሙ ስዩምን ለዜናዎቹ እናመሰግናለን። የሰኞው ምሽት ታህሳስ 25 2014 ዓ ም የጋቢና ቤ መሰናዶ ይቀጥላል። ለእለቱ አብይ ወዳደረግነው ርዕስ እንሻገራለን። ከቅርብ አመታት ወዲህ በርካታ የጤና ባለሙያዎች ስርዓት እየሆኑ እንደመጡ እየታየ ነው። ይህን ተከትሎም የኢትዮጵያ የጤና ሚኒስቴር በሚቀጥሉት ሶስት ዓመታት ውስጥ ከመደበኛ የመንግስት ቅጥር ውጪ ከስድስት ሺህ በላይ ሐኪሞችን ለመቅጠር መዘጋጀቱን በቅርቡ አስታውቋል። ይህም በተመለከተ ፀሐይ ዳምጠው ተከታዩን አድርሰናለች። በኢትዮጵያ በተለያዩ አካባቢዎች ተመራቂ ሐኪሞች ከስራ ውጭ ሆኖ የሚከርሙበት ሁኔታ ሰፍ እንደሆነ ይነገራል። ላብነትም በአማራ ክልል ከ መቶ በላይ ሐኪሞች ተመርቀው ከስራ ውጭ ሆነው ተቃውሞ ሲያሰሙ እንደነበር የቅርብ ጊዜ ትውስታ ነው። አሁን በሀገር አቀፍ ደረጃ የጤና ሚኒስቴር ሐኪሞቹን ወደ ስራ ለማስገባት እየሰራ መሆኑን ጠቅመዋል። ሐኪሞቹን ወደ ስራ ለማስገባት ከምሰራው ስራ ጎን ለጎን ህብረተሰቡ ጥራት ያለው የሕክምና አገልግሎት እንዲያገኝ ሁሉም ኃላፊነቱን መወጣት አለበት ሲሉ የጤና ሚኒስትር ዶክተር ሊያ ታደሰ ተናግረዋል። እንግዲህ ይህንን ፕሮጀክት ዛሬ ላውንች ስናደረግ ሁሉም የራሱ ኮሚትመንት አለው። እንግዲህ ቀጥሮ ወደ ስራ ማሰማራት ብቻ ሳይሆን ቅድም እንዳስቀመጥ ነው በትራንስፎርሜሽን እቅዳችን ላይ ትልቁ ነገር ብቃት ያለው ተነሳሽነት ያለው ርህራህ ያለው አገልግሎትን ለህዝባችን ጥራት ያለው ፍትሃዊነት ያለው አገልግሎትን ለህዝባችን ተደራሽ ማድረግ የሚችል የሰው ኃይል ማሰማራት ነው ትልቁ እቅድ። ስለዚህ ቅጥርን የማከናወን ብቻ ሳይሆን በዚህ መልኩ አገልግሎቱን ጥራት አብሮ የሚያሳድግ በስቀመጥነው ራዕይ መሰረት አብሮ የሚሄድ ድጋፍ የማድረግ ነው። ከዚህ ጎን ለጎን እንግዲህ በዚህ ፕሮጀክት ውስጥም አስፈላጊ ስልጠናዎችን የማድረግ ተገልጋይ ተኮር የሆኑ አገልግሎቶችን መስጠት እንዲችሉ በተለያዩ ዘርፎች ትልቅ ትኩረት ብንሰጣቸው የእናቶች፣ የህፃናት፣ የስነ ተዋልዶ ጤና፣ ሌሎችም በአሁኑ ሰዓት ደግሞ በተለያየ ግጭት ውስጥ እንደምንገኝ በዛ ውስጥ ቶሎ መልሶ በማቋቋም ሂደት ውስጥም የሚመደቡ ይኖራሉ። ስለዚህ ያንን ሂደት ደግሞ ስልጠናዎችን በመስጠት የተለዩ ድጋፎችንም ለማድረግ የሰንተር ፎር ኢንተርናሽናል ሪፕሮዳክቲቭ ሄስ ትሬኒንግም በዚሁ ድጋፍ ስለሚያደርግ በዚህም ጉዳይ እንግዲህ ብዙ ውይይት እንደተደረገበት አምናለሁ። እጅግ አድርጌ ለማመስገን እወዳለሁ። ከቅርብ ጊዜ ወዲህ በሀገር አቀፍ ደረጃ በሚባል ሁኔታ በባጀት እጥረት ብዙ የሰለጠነ የሰው ኃይል ከስራ ውጭ ሆኖ ቆይቷል ያሉት ዶክተር ሊያ አሁን ለሚቀጥሉት ሶስት አመታት የተያዘው ይህ ፕሮጀክት ለተመራቂ ሐኪሞች ትልቅ የስራ እድል ነው ሲሉ ተናግረዋል። ይሄ ፕሮጀክት እንግዲህ በጣም በጣም ትልቅ ውጤት ነው ብዬ አምናለሁ። ምክንያቱም በርካታ ሐኪሞች በዚህ ሰዓት ተመርቀው እንግዲህ ከብዙ ኢንቨስትመንት በኋላ ነው ሀኪሞቻችን የሚመረቁት። እንደምታውቁት ብዙ መዋለኗ ይፈሶ ነው በየዩኒቨርሲቲዎቻችን። እነሱም ብዙ ጊዜያቸውን አቃጥለው ነው። ከዛ በኋላ ስራ ውስጥ ገብቶ አለማገልገል ማለት ትልቅ ለእነሱም ፍራስትሬሽን ለሁላችን ትልቅ ፍራስትሬሽን የነበረ አጀንዳ ነው፣ የሆነ አጀንዳ ነው። በጋራ ይሄን ለመፍታት መቻል ትልቅ መርታ ስለሆነ ሁላችንንም እንግዲህ አዳዲስ ምሩቃን ሐኪሞችም እንግዲህ እዚህ ባይኖሩም ብዙዎቹ በተለያየ መንገድ የሚከታተሉ ይኖራሉ። እነሱንም ለዚህ ፕሮጀክት በዛሬ ዕለት በዚህ መልኩ በይፋ መጀመሩን እንኳን ደስ አላችሁ ለማለት እወዳለሁ። ሁላችንንም እንኳን ደስ አለን። ኢትዮጵያ በሕክምና ዘርፍ የሰለጠነ የሰው ኃይል እጥረት ያላት ሀገር ብትሆንም በገንዘብ እጥረት ሳቢያ በብዙ ባጀት ብዙ አመት በትምህርት ላይ ያሳለፉ ተመራቂ ሐኪሞች ከስራ ውጪ ለመሆን ተገድዷል ያሉት ደግሞ በጤና ሚኒስትር የሰው ሀብት ዳይሬክተር ናቸው። የሰው ሀብት ዳይሬክተሩ አቶ ሀብታሙ ደምሴ አሁን ይፋ የተደረገው ፕሮጀክት በፈረንጆቹ አቆጣጠር በ2022 ከ2800 በላይ ሐኪሞችን ወደ ስራ የሚያስገባ ነው ብለዋል። ማህበረሰባችን ብዙ የጤና ባለሙያዎችን የሚፈልግ እንደሆነ ጥናቶች ያሳያሉ። የዓለም ጤና ድርጅት ስታንዳርድ እንደሚያሳየው የጤና ባለሙያዎች የሀኪም ከህዝብ ጥምረታ ያለው ገና አንድ አራተኛ ላይ ያለ ነው። ብዙ መስራት ይጠበቅብናል ማለት ነው። እያስለጠንን ነው፣ ለውጦች አሉ። አሁንም ግን ብዙ ማሰልጠን ይጠበቅብናል። ያንን እውን ስናደርግ በሌላ መልኩ ደግሞ ባለሙያዎችን ወደ ኢንዱስትሪ፣ ወደ ጤና ተቋማት አሰማርተው አገልግሎት እንዲሰጡና ህዝቡም ከነሱ እንዲጠቀም ከማድረግ አንጻር በአንድ አሰራር ብቻ በመንግስት ቅጥር ሁሉን ነገር መፍታት አስቸጋሪ ስለሚሆን ያንን አውዱን ለማስፋት አንጻር የቅጥር አማራጮችን እያሰፋን እያጠናን ያለንበት ሁኔታ አሉ። ብዙ አማራጮች ተጠንተው ፍጻሜ አካባቢ ላይ ያሉ ዶክመንቶች አሉ። ይሄ እንግዲህ ዛሬ ኦፊሻሊ ላውንች ያደረግነው አንዱ የቅጥር አማራጭ ነው ማለት ነው። ይሄ የቅጥር አማራጭ የልማት አጋር ድርጅቶቻችን፣ እንዲሁም የፌዴራል መንግስት እና የጤና ሚኒስቴር በጋራ መሆን ከክልል ጤና ቢሮዎች ጋር በጋራ ወጪ ሐኪሞችን ለሶስት አመት ፕሮጀክት ቀጥረው ወደ ስራ የምናስገባበት ነው። እንግዲህ የሚቀጠሩ ሐኪሞች ከዚህ በፊት ተመርቀው ስራ ያላገኙ ስራ ፈት ሆነው ለጊዜው ስራ በማጣት በተለያዩ ነገሮች ላይ ተሰማር ያሉትን እነሱን በመልቀም ሞቢላይዝ በማድረግ ወደ ጤና ተቋማት የምናሰማራበት አይነት ፕሮጀክት ነው ይህ ፕሮጀክት ለቀጣይ ሶስት አመት የሚቀጥል ነው የሚሆነው በቀጣይ ሶስት አመት ውስጥም አንድም ያልተቀጠሩና ስራ ያጡትን ወስዶ የሚግነት ፕሮጀክት ነው። በሌላ መንገድ ደግሞ በቀጣይም የሚቀጠሩትንም እንደ አንድ የስራ እድል አማራጭ ስለሆነ ያንንም እየጋበዘ እየተቀበለ እየቀጠረ የሚሄድ አይነት የፕሮጀክት ፍልስፍና ያለው ፕሮጀክት ነው። አቶ ሀብታሙ አክለውም ይህ ፕሮጀክት ለሶስት አመታት ይቆያል። እናም የክልል መስተዳደሮችና የፌደራል መንግስት በጋራ ስራውን ያስቀጥላሉ ሲሉም ተናግረዋል። ፕሮጀክቱ ይሄ አሁን ዛሬ ላውንች ያደረግነው ፕሮጀክት የሶስት አመት ፕሮጀክት ነው። እንግዲህ የመጀመሪያው በፕሮጀክት አመት ላይ ወደ 2898 ሐኪሞችን እንቀጥራለን ብለን ኦልሬዲ ለዚህ በጀቱም ከልማት አጋር ድርጅቶች ና እንዲሁም ከመንግስት ማች ተደርጎ በጋራ ጸድቆልናል። ይሄ በቀጣይ ሳምንታት ውስጥ ወደ ተግባር ነው የሚገባው። በክልል ደረጃ ደግሞ የነዚህን ሐኪሞች አስፈላጊውን ሕጋዊ ጥቅማ ጥቅም የመስራት ስራ ነው የሚሰሩት። በዚህ አመት 2898 እንዳልኩት ይህን እንሰማራለን። በቀጣይ ሶስት አመት ውስጥ ግን ከ6156 ሐኪሞች በላይ ወደ ይሄንን አመት ጨምሮ ወደ ስራ ለማስገባት በዚህ ፕሮጀክት አቅደን ይዘናል። እንግዲህ ፕሮጀክቱ ላይ ሞቢላይዝ የምናደርገው በጀት ገንዘብ ነው የሚወስነው። ከዚህ በላይም ልንሄድ እንችላለን ማለት ነው በቀጣይ አመታት በምንሰራቸው ስራ። ይህ እንግዲህ አንዱ አማራጭ ነው። ከዚህ ውጪ ኖርማል የመንግስት ቅጥር ሂደት ክልሎች ሚያደረጉት ጤና ተቋማት ሚያደረጉት መንግስት ሚያደርገው ይቀጥላል። አዲሱ ለተመራቂ ሐኪሞች አማራጭ የስራ እድል ከመንግስት መደበኛ ቅጥር ጋር አይገናኝም ያሉት አቶ ሀብታሙ በየዓመቱና እንደ አስፈላጊነቱ መንግስት በየጊዜው የሚያከናውነው የሐኪሞች ቅጥር በመደበኛው የሚቀጥል ይሆናል ሲሉም ጨምረው ገልጸዋል። ከዚህ ቀደም የኢትዮጵያ ሐኪሞች የቅጥር ሁኔታ ላይ ያላቸው ቅሬታ ላይ ያሰሙትን ተቃውሞን በተመለከተ መዘገባችን ይታወሳል። ለአሜሪካ ድምፅ ሃይዳም ጠው ከአዲስ አበባ። ከአሜሪካ ድምጽ ዋሽንግተን ዲሲ በዕለቱ የሚተላለፍላችሁ የጋቢና ቪኤ የሬዲዮ በቴሌቪዥን መሰናዶ ሆኖ ዝግጅቶቻችን ይቀጥላሉ። ዝግጅቶቻችንን ለመከታተል በሬዲዮ ቴሌቪዥን፣ በቪ አምሐሬክ የፌስቡክ ገጽና ድረ ገጽ እንዲሁም ደግሞ በኢትዮ ሳት ሳተላይት ላይ ልታገኙ ትችላላችሁ። ወደ ተከታዩ ዘገባ ደግሞ እንሻገር። ሁለተኛው ዝግጅታችን ወጣት ስራ ፈጣሪችው ቤቴልሄም ስዩም ጋር ያስተዋውቀናል። ይሄለን ቡና መስራችና ስራ አስኪያጅ የሆነችው ቤቴልሄም ስዩም በሀያዎቹ የእድሜ ክልል ውስጥ የምትገኝ ሲሆን ተወልዳ ያደገችው በአርባ ምንጭ ነው። በሻሸመኔና በአዲስ አበባም አድጋለች። ቤቴልሄም በአሁኑ ሰዓት በእጅ የተቆላ ቡና ለዓለም ገበያ እያቀረበች ሲሆን ቡናው ሙሉ ለሙሉ የሚቆላውም በሴቶች ነው። ከዚህ በተጨማሪም ከቡና የሚዘጋጁ የውበት መጠበቂያዎችን እያመረተች ትገኛለች። ከቤቴልሄም ስዩም ጋር ቆይታ አድርጌ ነበረ። ቆይታችን ወደዚህ ስራ እንዴት እንደገባች ለምታስረዳበት ይጀምራል

የኢትዮጵያ ባህል ወደ ሰሜኑ ክልል ስቴጅ የሚታገኙ ነው ከእሱ ጋር ቀላቅዬ ስለማደርገው ልዩ ውበት ነበረም፣ ሌላ ሰው ላይ የሚደገም ነገር አልነበረም። እና ብሶ መውረድ ጀመረ። ከዛ ሪሊሲን ዝም ብዬ በነጻ ሰራላቸው ነበረ ማለት ነው። በጣም ቡና ስለምወድ ና ከዛ በዚህ መሀል የአንድ ጓደኛ አባት ከኦስትሪያ ቪያና ይመጣል። ፕሮፌሰር ናቸው እና ቤት ሲመጡ ቤተሰቦቼ ቢያሪሰባ ነው እና ቡና ፈላ ናቸው ቡና ሳፈላላቸው ጠጡት። ጉዳዬ አሁንም እሳቸው እንዲመጡ አደርግና ቡና ፈላለሁ። የመጡ ቡና መጠጣ ጀመሩ። ከዛ የሚሄዱ ቀን ኢትዮጵያ አይደለም ምን ልስጣቸው ብዬ አውስጥ ገባሁኝ እና ለምን ቡና ቆልቼ አልሰጣቸውም ብዬ ሁለት ኪሎ ቡና ቆላሁኝ እና ሸማኔ ዶርዜ የሚሰራው ሸማኔ አለ። እርሱ ዝም ብዬ አሸኩኝ እና እኔ እንደ አጋጣሚ ሆነው አርባ ምንጭ አካባቢ ስለተወለድኩኝም ከአርባ ምንጭ ዶርዜ ሀምሳ አምስት ኪሎ ሜትር ላይ ነው የሚገኘው። በፕላስቲክ ባግ ከማደርግ ለምን በዛ አጠራም ብዬ ነው ያደረጉት። እና ደግሞ በጣም ነው የሚያምረው ማለት ነው። ሸማኔም ምናልባት እዛ መወለዴም ያንን ስላየው ሆና ጥኑ አድርጎብኝ ይህንን ፕሮዳክት እንድጠቀም ያደረገኝ እና ዛሬ ላይም ያን እንደ ፓኬጅንግ የምጠቀመው ማለት ነው። የተለያዩ ሆነ ፓኬጅንጎች አሉ በነገራችን ላይ እና እንደዛ ነበረ እና የጀመርኩት እታቸው ምናሉኝ ሄለን አሉኝ ቡናውን ተጠቅተው ሲጨረሱ እዚህ ኢትዮጵያ ከመልቀቃቸው በፊት ለሶስት ሳምንት ነበር የማይመስት ቡና። ሁሉም ቦታ ሁሉም ዓለም ላይ ሄጂ ዞር ያሉ አሉ። ለአጋጣሚ ሆኖ ብዙ ትራብላ ያደረጉት ሰው ናቸው። እንደ አንቺ አይነት ቆንጆ ቡና ግን እዚህ ምድር ላይ ቀምሼ አላውቅም። እና ቃል በቃል ስናገረው ቡና መክሊትሽ ነው ያሉኝ ለመጀመሪያ ጊዜ እሳቸው ናቸው እና ከዛ በኋላ ነው ቡና ይህ መሆኑን ያወቁት። ከዛ በኋላ ላይ በኋላ ነው ቡና ላይ በደንብ መጠቀም። ቡና አጋጣሚ እሳቸውን ኤርፖርት ሸኝተን ከልጃቸው ጋር ስንመለስ ወደ ሁለት ሺህ ዩሮ እና አስራ ሁለት ሺህ ኢትዮጵያ ብር አስቀምጠውልኝ ነው ይሄ። ምክንያቱም በእጅ ቢሰጡኝ እንደማልቀበል አውቀዋል። ያኔ ስለ ገንዘብ፣ ስለ ቢዝነስ አላውቅም። ስለ ምወድ ብቻ ነው ዝም ብዬ ያደረሱት እና እንደዛ ነው ቡና የተጀመረ ቀጣይ እርምጃሽ ምን ነበረ? ገንዘቡ በእርግጥ ገንዘቡን በአግባቡ አልተጠቅ አላታርኩበትም እውነት ለመናገር ግን፣ ልምድ ሰጥቶኛል። ከዛ በኋላ እንዴት ነገሮችን ማኔጅ ማድረግ እንዳለብኝ ማለት ነው። ትዝ ይለኛል ሁለት መቶ ብር የገዛው ሰው ቡና ቆልቼ አሽጊ አስተካክዬ ደሊቨር አርጌ መንሽ ሁለት መቶ ብር ነበረ ሸጥ ነበረው ማለት ባኒየ የልጅነት ባኔ ሰራ እንደነገርኩሽ ኢሜጅ ነበርኩኝ ማለት ነው። ማንም ሰው ቡና ላይ እንድሰራ ምናምን ሳይሆን በቃ ትምህርቴን ብቻ ነበረ ቤተሰብን ፎከስ እንዳደርግ የፈለገው የሚያሳይኝ ሰው እንደዚህ አድርጊ እንደዚህ የሚለኝም ሰው አልነበረም። እና ከዛ በኋላ ግን እንዳልኩሽ ልምድ ሰጠኝ፣ በደንብ እንዴት ገንዘነት እንዳለብኝ እንዴት ነገሮችን ማድረግ እንዳለብኝ መጀመሪያ ላይ ቡናን ከገበያ ነበረ። ከዛ የነበረው የቡናው ጣም ተለያየ ከጊዜ ወደ ጊዜ። ከገበያ ሲገዥ ያው የተደበላለቀ ነገር አይደል ገበያ ውስጥ ያለው። ከዛ ምን ሀሳብን ያመጣልኝ ያደረገ የአብር ጠቅሞኛል ብዬ የማስበው አንድም፣ ለምንድን ነው ሄጂ ከገበሬው ማልገዛው ብዬ አስበኩና ከዛ ከገበሬው ለመግዛት ወደ ገበሬው ጋር ሲሄድ የገበሬው ህይወት በጣም ሚያሳዝን ነበር። ባለሀብቱን ገበሬ አይደለም አምች በጣም አነስተኛ በትንሹ የሚያመርቱትን ገበሬዎች ነው። ደላላ በመሀል እየገባባቸው እነሱ ሳይሆኑ መሀል ላይ ያለው ደላላው ነበር ተጠቃሚ የሆነ ነበር። ከዛ ሄጄ እንግዲህ ሄድኩት። እኔ ቡና ከእነሱ ልገዛ ነው እንዲህ ዝም ብዬ ሄጄ ምገዛ መስሎኝ ነበረ። ነገሮች እንዳሰባቸው ቀላል አልነበሩም። በዛው ግን የገበሬውን ህይወት እንዳስብ አደረገኝ እና ምን እንዳስብ አደረገኝ። ቡና ሄጄ ዝም ብዬ ገዝ ይመጣሉ ያልኩት ልጅ ገበሬዎች ጋ ቆይቼ ገበሬዎች እንዴት እንደሚኖሩ እያንዳንዱን ነገር ቤታቸው የበላው ቤታቸው የጠጣው እንዴት የሚኖሩ አየሁኝ። በዛውን ደግሞ ምን ማድረግ አለብኝ ብዬ ሳስብ፣ ለምንድን ነው ገበሬው በአንዴ ሚት ከነሱ መግዛት አልችልም? ወደፊትም ደግሞ ብዙ ወርደር ባደርጋለው መቅረብ ስለማይችሉ ብዬ እዛ አካባቢ ያሉት ጥቃቅን ገበሬዎችን በጋራ በማደራጀብ ደላላ አይገባ ከነሱ ላይ መግዛት ጀመሩ። ንግድ ብለሽ ሙሉ ለሙሉ ሄለን የሚል ነገር የጀመር ሾ እንዴት ነበረ? ለኢትዮጵያውስጥ ለ ቀላል አይደለም ለመግባት፣ አስታ ብቻ ይዘች መግባታች እንደምታቂው ይህ ባንክ ሲስተሙ ሁሉ ክላተራድ የቁሻሪ የሆነ ነገር ማድረግ ል እንደዚህ ትባያለሽ ያለሽ ቤት ተከራይ ፍቃድ ለመስጠት የሚደረጉ ብዙ መንገዶች አሉ። ያ ነገሮችን በቀላሉ እንዳላደርግ አድርጎብኛል። ሀሳቤ ምንም ትልቅ እንኳን ቢሆን ነገሮችን በሳሰቡብኝ አድርጎብኛል። ያ ይሄ እንግዲህ የሀገሩ የሀገሪቱ ቢሮክራሲ ነው። እዛም ነው እኔ ናይሮቢ ላይ ኤክስቼንጅ ፕሮግራም ሁለት ሺ ሀያ በነበረ እዛ ነው ላውንች ያደረግኩት ኦፊሻሊ ማለት ነው ግን ኢትዮጵያ ውስጥ ለነበሩት በዛ ሁለት ሺ አስራ ስምንት እና ሁለት ሺ አስራ ዘጠኝ ላይ ኢትዮጵያ ውስጥ ለነበሩት ኤክስፓት ግሩፖች ብዙ ጓደኞች ነበሩት ለነሱና ሀገር ውስጥ ላሉ ለተለያዩ ድርጅቶች በሀገር ውስጥ ደረጃ ምርቶችን ይሸጥ ነበር በጣም የወዱት በነገራችን ላይ ቡናችን በእጅ የተቆላ ቡና ነው ያው አንድ የባህሉን ለመጠበቅ ነው ሁለት ደግሞ ከጤና አንጻር ነው ብዙ ጊዜ እኛ የምንጠጣቸው በማሽን የተቆሉ ቡናዎች ናቸው አንዴ ማሽን ይተከላል በጣም ብዙ መጠን ያለው ቡና ይጨመርና በአንዴ ይቆላል ያ ደግሞ ምን ያደርጋል በቡና ውስጥ ካርቦን ዳይኦክሳይዱ እንዳይወጣ እዛው ያምቀዋል ለዛ ነው ብዙ ጊዜ በማሽን የተቆላ ቡና ስንጠጣ ልባችሁም በጣም ነው የሚመታውና ከጤናም አንጻር ነው አሁን ሲቆላ ግን ምንድን የሚሆነው ሙሉ በሙሉ ካርቦን ዳይኦክሳይዱ ማክሲማም ከአንድ ኪሎ በላይ በአንዴ መቅላት አይቻልም። ስለዚህ አንድ ኪሎ ሲቆላ ሙሉ በሙሉ እዛ ውስጥ ያለው ካርቦን ዳይኦክሳይዱ ይወጣል ማለት ነው። ስለዚህ ምንድን ነው አንድ ከጤና አንጻር ነው፣ ባህሉንም ከመጠበቅ አንጻር ነው። ሌላው ደግሞ ሁላችንም እናውቀዋለን። እኔ ኢትዮጵያዊ ስለሆንኩኝ አውቀዋለሁ ምን ያህል እንደሆነ፣ ለሴት ልጅ ደግሞ ስራ ማግኘት በጣም ከባድ ነገር ነው። ወጣት ሆነሽ ኤክስፒሪየንስ ከሌለሽ ማንም አይፈልግሽም። እና ምንድን ነው ያደረኩት ባህሉን ለጆብ ክሪኤሽን ነው ቡና በስቴትመንት ቆላ በሆነ አይቆላም። ስለዚህ ያምን እንዳደርግ አድርጎኛል፣ ለሴቶች የስራ እድል እንድፈጥር አርጎኛል። ስለዚህ ቡና ሙሉ በሙሉ የሚቆላ በሴቶች ነው፣ በእጅ ነው። ማሽን አንጠቀምም ለጊዜው ማለት ነው። ምን ያህል ሴቶች ናቸው አሁን በስርሽ ያሉት? አንደኛው ጥያቄ ሲሆን ሁለተኛው ደግሞ ጥራትን መጠበቅ ወይም ደግሞ ምርቱ ተመሳሳይ እንዲሆን ከማድረግ አኳያ አላዳከትሽም ወይ? ይሄ ነገር ወርኪንግ ኢንቫይሮመንታችን መቀየር አለበት እና በእጅ ኳሊቲ ተመሳሳይ ነገራት አስኳሊቲ ለመፍጠር ስለዚህ ከሰዎቹ ጋር ረዘም ያለ ጊዜ ማሳለፍ ነበረ። ራሴም እየቆላው ትሬኒንጎችንም ሰጥቻቸው ማለት ነው። በነገራችን ላይ ማንም ሰው እንደዚህ ሴት ስለሆነች ሽብሳ መታ ትሬኒንግ ተሰጥቷቸው ቁጭ ብለው ወስደው ነገሩን በደንብ አንደርስታንድ አድርገው ወይ ገብቷቸው ነው እየቆሉት ያሉት። ለዛም ነው እንደ ቤታቸው ተሰምቷቸው፣ የእኛ ድርጅት ብለምንጠራው እንጂ አሁን የኔ የኔ ያሉት ነው የሚያወሩት። ስለ ሄላም ቡና ነው አብረው የሚሰሩ ሴቶች ዌል ትሬንድ ናቸው ወይ ደግሞ ኤክስፐርት ማለት ይችላሉ አሁን ላይ ያሉት ሰላሳ አምስቶች አሉ ከኔ ጋር ቋሚ ሰላሳ አምስት ቤቶች አሉ ወደ ሀያ ስምንት የሚሆኑ ደግሞ እንደዚህ ባስፈለገ ሰዓት ከእኛ ጋር መቶ ይመስለኛል። ይህን የምልሽ ቡናውን የሚቆሉ ብቻ ነው። ደሊቨር አለን እንደዚህ ሀገር ውስጥ እዛ እርሻ ጋር ደግሞ እኔ እርሻ የለኝም ግን የእርሻ ባለቤቶች ላይ ወደ ግማሽ ፐርሰንቱ የሚሆኑ ሴት ገበሬዎች አድማጮቻችን ከቤቴልሔም ጋር የጀመርነውን ቆይታ በነገው ምሽት የምንቀጥል ይሆናል። አሁን ኬኔዲ አባተ ከስፖርት ዘገባዎች ጋር የኢትዮጵያውያን አትሌቶች በሁለቱም ጾታ የ5 ኪሎ ሜትር የዓለም ክብረ ወሰንን ሰበሩ በስፔን ባርሴሎና በተደረገ የ5 ኪሎ ሜትር የጎዳና ላይ ሩጫ ውድድር ኢትዮጵያውያኑ አትሌቶች እጅጋየው ታየና በሪሁ አረጋዊ ክብረ ወሰን በመስበር አሸንፈዋል በጎርጎሮሳውያኑ የ2021 የመጨረሻ ቀን አርብ ታህሳስ 22 በተካሄደው በዚህ ውድድር የ21 ዓመቷ አትሌት እጅጋየሁ 14 ደቂቃ ከ19 ሰከንድ በሆነ ሰዓት ከዚህ ቀደም በኬንያዊቷ ቢትሪስ ቼፕኮች ተይዞ የነበረውን ክብረ ወሰን በ24 ሰከንድ በማሻሻል፣ የክብረ ወሰኑ ባለቤቶች እጅጋየሁ በተጠናቀቀው 221 በ5000 ሜትር ውድድርም በሴቶች ሁለተኛውን ፈጣን ሰዓት ማስመዝገብ የቻለች አትሌት ናት። በወንዶች ምድብም እንዲሁ በባርሴሎና የ5 ኪሎ ሜትር ውድድር ክብረ ወሰን የተሰበረ ሲሆን 12 ደቂቃ ከ49 ሰከንድ በሆነ ሰዓት ክብረ ወሰኑን የሰበረው አትሌት በሪሁ አረጋዊ ነው። አትሌቱ ከዚህ ቀደም በኡጋንዳዊው ጆሹዋ ቼፕቴጌ የተያዘውን የርቀቱን ክብረ ወሰን በሁለት ሰከንድ ነው ያሻሻለው እርሱ በመከተል ኬንያዊው ፒተር ማሩ ሁለተኛ ሲወጣ፣ ኔዘርላንዳዊው ማይክ ኦፐን ደግሞ ውድድሩን በሦስተኝነት አጠናቋል። የክብረ ወሰኑ ባለቤት ኢትዮጵያዊው አትሌት በሪሁ መስከረም ወር ላይ በዙሪክ የ5000 ሜትር የዳያመንድ ሊግን ማሸነፉም ይታወሳል። በባርሴሎናው የ5 ኪሎ ሜትር ውድድር በሴቶች የክብረ ወሰኑን ባለቤት እጅጋየውን ተከትላ ስዊድናዊቷ ምዕራፍ ባህታ ሁለተኛ ስትወጣ፣ ሶስተኛ የወጣችው ደግሞ ስፔናዊቷ ካርላ ዶሚንጎዝ ናት። ጥር አንድ ለሚጀመረው የአፍሪካ ዋንጫ ልምምዱን በማድረግ ላይ የሚገኘው የኢትዮጵያ ብሔራዊ ቡድን በአቋም መለኪያ ጨዋታ የሱዳናቸውን ረቷል። በካሜሮን ያውንዴ በሚካሄደው የ2021 የአፍሪካ ዋንጫ የሚሳተፈው የኢትዮጵያ ብሔራዊ ቡድን ከታህሳስ 14 ጀምሮ በስፍራው ተገኝቶ ዝግጅቱን በማድረግ ላይ የሚገኝ ሲሆን የዚሁ አካል በሆነ የወዳጅነት ጨዋታ ሱዳንን ሶስት ለሁለት አሸንፏል። በሳውዲ አረቢያ ሊያደርግ የነበረው ዝግጅት በኮቪድ-19 ምክንያት ያልተሳካለት ብሔራዊ ቡድኑ ውድድሩ እስኪጀመር ባሉት ጥቂት ቀናት ውስጥ አቋሙን ለመፈተሽ ያደርጋቸዋል ከተባሉት ሁለት የወዳጅነት ጨዋታዎች መካከል አንዱን ነው ባለፈው ሐሙስ ከሱዳናቸው ጋር ያደረገው። በዚህም ዋሊያዎቹ ድል ሲያደርጉ ሁለቱን ጎሎች አማኑኤል ገብረ ሚካኤል፣ ቀሪዋን አንድ ጎል ደግሞ ሽመልስ በቀለ ናቸው ያስቆጠሩት። ይህ በእንዲህ እንዳለ የብሔራዊ ቡድኑ አባል ሆነው ከተመረጡት 28 ተጫዋቾች አንዱ የባህር ዳር ከተማው መናፍ አወል በህመም ምክንያት ከቡድኑ ጋር እንዳልተጓዘ የኢትዮጵያ እግር ኳስ ፌዴሬሽን አስታውቋል። ትኩም ሌላው የባህር ዳር ከተማ የተከላካይ መስመር ተጫዋች አህመድ ረሽ ጥሪ ተደርጎለት ወደ ካሜሮን አቅንቶ ብሔራዊ ቡድኑን ተቀላቅሏል። በሌላ ዜና የካፍ ኤሊት ኢንስትራክተር አብርሃም መብራቱ በካሜሮን አስተናጋጅነት በሚካሄደው 33ኛው የአፍሪካ ዋንጫ ቴክኒካል ጥናት ቡድን አባል በመሆን የተመረጡ ሲሆን ስራቸውን ለማከናወን ከሶስት ቀናት በኋላ ሐሙስ እለት ወደ ካሜሮን ያመራሉ። ኢትዮጵያዊው ዓለም አቀፍ ዳኛ በአምላክ ተሰማ ደግሞ በውድድሩ ጨዋታዎችን እንዲመሩ በካፍ ከተመረጡ ዳኞች መካከል አንዱ መሆኑ የሚታወቅ ነው። ከጥር አንድ እስከ ጥር 29 በሚቆየውና 24 ሀገራት በሚሳተፉበት የአፍሪካ ዋንጫ ውድድር ኢትዮጵያ በመጀመሪያው ምድብ ከአዘጋጇ ካሜሮን፣ ቡርኪና ፋሶና ኬፕ ቨርድ ጋር የተደለደለች ሲሆን ቀዳሚ ጨዋታዋንም በውድድሩ መክፈቻ ዕለት ከኬፕ ቨርድ ጋር የምታደርግ ይሆናል። የኦሎምፒክ ጨዋታዎች ከፖለቲካ ውጭ መሆን አለባቸው ሲሉ የዓለም አቀፉ ኦሎምፒክ ኮሚቴ ፕሬዝደንት ተናገሩ። የዓለም አቀፍ ኦሎምፒክ ኮሚቴ አይኦሲ ፕሬዝደንት ቶማስ ባች የጎርጎሮሳውያኑን አዲስ አመት በማስመልከት ባስተላለፉት መልእክት የቤጂንግ 2022 የክረምት ኦሎምፒክ ሰላማዊና ደህንነቱ የተጠበቀ እንደሚሆን አረጋግጠው የኦሎምፒክ ጨዋታዎችና አይኦሲ ከፖለቲካ ውዝግቦች ሁሉ ውጭ መሆን አለባቸው ሲሉም አቋማቸውን አንጸባርቀዋል። ፕሬዝደንቱ ይህን ያሉት ቻይና ትፈጽማለች ያሉትን የሰብአዊ መብት ጥሰቶች በመቃወም ዩናይትድ ስቴትስና አጋሮቿ የዲፕሎማሲ ተአቅቦ በማድረግ በክረምት ኦሎምፒክ ዝግጅት ላይ የሚታደሙ ባለስልጣናትን እንደማይልኩ ካሳወቁ በኋላ ነው። የቤጂንግ 2022 የክረምት ኦሎምፒክ ጨዋታዎችን በጉጉት የጠበቅን ነው። እናም ውድድሩ የተሳካ እንዲሁም በተሞክሯችን ላይ ተመስርተን ለሁሉ ሰው ደህንነቱ የተጠበቀ የኦሎምፒክ ጨዋታ እንደሚሆን እምነት አለን ሲሉም ባች የአዲስ አመት መልእክታቸውን ባስተላለፉበት ወቅት ተናግረዋል። ኦሎምፒክ ጨዋታ ሲነሳ ሁላችንም እኩል ነን። ተመሳሳይ ሕግም ነው የምናከብረው ያሉት ፕሬዝደንቱ፣ ለዚህም ዓለም አቀፉ ማህበረሰብ ድጋፍ ሊያደርግ ይገባል ብለዋል። በሌላ ዜና ምንም እንኳን ከሰብአዊ መብት ጋር በተያያዘ ጫናዎች ቢበዙባትም ቻይና በምታስተናግደው የኦሎምፒክ ውድድር ዝግጅት የዓለምን ቀልብ ለመሳብ መዘጋጀቷን የአገሪቱ ፕሬዝደንት ተናግረዋል። ፕሬዝደንት ዢ ጂንፒንግ ለኦሎምፒኩ ሀገራቸው ስለምታደርገው መሰናዶ ባደርጉት ንግግር ዓለም አይኑን ወደ ቻይና እያቀና ነው ቻይናም ዝግጁ ነች ብለዋል። ከአንድ ወር በኋላ ሊጀመር መርሃ ግብር የተያዘለት ይህ ውድድር ከተካሄደ ቤጂንግ የበጋና የክረምት ኦሎምፒክን ያስተናገደች በታሪክ የመጀመሪያዋ ከተማ ትሆናለች። በመጨረሻም የኮቪድ-19 ዳግም ማገርሸት በስፖርቱ ዓለም ላይ ተጽዕኖ በማሳደር ላይ ነው። በብሪታንያ በጥር ወር ሊካሄዱ የታቀዱ ሁሉም የቦክስ ውድድሮች እንዲታገዱ የሀገሪቱ የቦክስ ቁጥጥር ቦርድ ውሳኔ አሳልፏል። ቦርዱ ይህን ውሳኔ ያሳለፈው በሀገሪቱ የኮቪድ-19 ስርጭት በከፍተኛ መጠን እየጨመረ በመምጣቱ ከሕክምና ክፍሉ ጋር በመማከር መሆኑን ያስታወቀው በየካቲት ወርም ቢሆን የቦክስ ውድድሮች ሊጀመሩ የሚችሉት ከሕክምና ባለሙያዎች ጋር በመነጋገር ለመጀመር የሚያስችል ሁኔታ ከተፈጠረ ብቻ መሆኑንም ቦርዱ ይፋ አድርጓል። በዚህ ውሳኔ መሰረትም በክሪስ ዩባንክና ሊያም ዊሊያምስ መካከል በጎርጎሮሳውያኑ ጥር ሀያ በካርዲፍ ይካሄዳል ተብሎ በጉጉት ሲጠበቅ የነበረው ፍጥጫ ይሰረዛል ማለት ነው። የኮቪድ-19 ስርጭት መጨመር በሌሎችም ስፖርቶች ላይ ተጽዕኖ በማሳደር ላይ ሲሆን ስፔን የእግር ኳስ ስታዲየሞች ማስተናገድ ከሚችሉት የሰው መጠን ሀያ አምስት በመቶውን እንዲቀንሱ አዛለች። ይህ ትእዛዝ በጎርጎሮሳውያኑ ጥር አንድ ተጀምሮ ኢትዮጵያን ስለ አንድ ወር የሚቆይ ሲሆን በወሩ መጨረሻ በሚገኝ የግምገማ ውጤት ላይ በመመስረት ቀጣይ ውሳኔ እንደሚሰጥ የሀገሪቱ ባለስልጣናት አስታውቀዋል። በጣሊያንም መሰል ውሳኔ የተላለፈ ሲሆን በሀገሪቱ የሚገኙ የእግር ኳስ ስታዲየሞች ተመልካች የማስተናገድ አቅማቸው ከፍተኛው ሀምሳ በመቶ እንዲሆን በመወሰኑ ክለቦች ትኬት መሸጥ አቁመዋል። የጣሊያን ስፖርት ሚኒስቴር ከአራት ቀናት በፊት በሰጠው መግለጫ ለአየር ክፍት በሆኑ ስፍራዎች የሚካሄዱ የስፖርት ዝግጅቶች የሚታዩባቸው ስታዲየሞች ወገኖች የተመልካች አቅማቸው ከ75 በመቶ ወደ 50 በመቶ ዝቅ እንዲል ሲወስን ለቤት ውስጥ ዝግጅቶች ደግሞ የተመልካች መጠን 35 በመቶ ብቻ እንዲሆን ወስኗል። ለዛሬ የመረጥንላችሁ ስፖርታዊ መረጃዎች እነዚህ ናቸው። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ። አድማጮቻችን የሰኞው ምሽት የጋቢና ቬ መሰናደው ዚ ላይ ተጠናቀቀ። ደናደሩ ሰላም።